የማህበራዊ መገናኛ ዘዴዎች ቅኝት በኢትዮጵያ በአስቸኳይ ጊዜ አዋጅ ለስር ከተዳረጉ እስረኞች መካከል ገዢው ፓርቲ ከ4 ሺ በላይ አሰልጥኜ ፈታው የማለቱ ዜና የበርካቶች መነጋገሪያ ሆኗል። ከእስረኞቹ መካከል ታዋቂ ጦማርያንና የፖለቲካ ቀንቃኞች እንደተፈቱ መሰማቱም በስፋት አነጋግሯል። የጊቤ ቁጥር 3 የኃይል ማመንጫ ግድብ መመረቅ በማኅበራዊ መገናኛ ዘዴዎች ሌላኛው የሳምንቱ የመነጋገሪያ ጉዳይ ነበር። አስተያየቶቹን አሰባስበን ቀርበናል። አብራችሁን ቆዩ። በአስቸኳይ ጊዜ አዋጁ ለእስር ከተዳረጉ በሺዎች የሚቆጠሩ እስረኞች መካከል ከ4000 በላይ የሚሆኑት መለቀቃቸው መሰማቱ በማኅበራዊ የመገናኛ ዘዴዎች በስፋት አነጋግሯል። በዶቼቬሌ የአማርኛ ቋንቋ የፌስቡክ ገጽ ከተሰጡ አስተያየቶች መካከል ላይ የሚደቅሳ አጠር ባለ መልእክቱ ረወንድሜ ልቀቁልኝ ብሏል። አብርሃም አለሙ አውቀውም ሆነ ሳያውቁ በመንግስትና በሕዝብ ላይ በደል ያደረሱት ወገኖች በሚገባ ተምረው ሲፈቱ የተሻለ ዜጋ ይሆናሉ ብሏል። ጀሚል ጀሚል ሕፃናቶችንና ወጣቶችን የፈጀ ቀሪውን ለስደት ለከፋ ስቃይና ለባህር አሳ ቀለብ እንዲሆኑ የወሰነ ጨካኝ መንግስት፣ ፈጣሪ ሰላሙን ያምጣልን የሚል መልእክት አስፍሯል። ባይፈቱ ይሻላል አቦ ሲል አስተያየት የሰጠው ደግሞ ወሾም ጆራ ነው። ሽኩር የሙሉ ልጅ ተረየሶ ያለ የአገሬ ልጆች አብሮ አደጎች ናፈቁኝ፣ ይፈቱልን፣ አላህ ሄርዳችሁ ወዳጆች የሚል መልእክት አስነብቧል። የዞን 9 ጦማሪው በፍቃዱ ኃይሉ የመፈታቱን ዜና ሐሙስ ዕለት አዲስ ስታንዳርድ በትዊተር ገጹ ሰበር ዜና ሲል ነው ያቀረበው። የዞን 9 ጦማሪና የመብት ተሟጋጅ በፍቃዱ ኃይሉ በአስቸኳይ ጊዜ አዋጁ ከ34 ቀናት እስር በኋላ ተለቋል ሲል አዲስ ስታንዳርድ በእንግሊዝኛ ቋንቋ አስነብቧል። የዞን 9ኙ ጦማሪ ዘላለም ክብረት በበኩሉ ያለማስረጃ ማስረጃ ለ40 ቀናትና 39 ሌሊቶች ከታሰረ በኋላ ጓደኛዬ በፍቃዱ ኃይሉ በስተመጨረሻም ተፈቷል፣ ሲል በእንግሊዝኛ ጽፏል። እና ምኔ ከሚለው ጽሁፉ ስር እስክስታ ሚወርድ አጠር ያለ ቪዲዮ አያይዞ አስገብቷል። ደብረ ብርሃን ብሎግ ደግሞ ስዩም ተሾመ፣ ኢያስፔር ተስፋዬ፣ ብሌም መስፍንና ፍቃዱ ኃይሉ መፈታታቸውን በመግለጥ ዘላለም ወርቅ አገኘውንም አሁኑን ፍቱ፣ ሲል በትዊተር ጽፏል። አምደ መረብ ጸሐፊውና የዩኒቨርሲቲ መምህሩ ስዩም ተሾመ በፌስቡክ ገጹ ክቡራትና ክቡራን ተመልሼ መጥቻ ይመጥቻለሁ ሁላችሁንም አመሰግናል የሚል መልእክት ጽፏል። የሆርን አፍሪካ ድረገጽ ጦማሪ ዳንኤል ብርሃኔ የሚያምንበትን በመናገሩ ታስሮ የነበረው የሆርን አፍሪካ ጦማሪ ስዩም ተሾመ ከሁለት ወራት ህገ ወጥ እስራት በኋላ ተፈቷል ሲል አስነብቋል። ጋዜጠኛ መሐመድ አዴሞ በትዊተር ገጹ የኢትዮጵያ ባለስልጣናት በቁም ነገር መታየትና ጸጥታን ማስፈን የሚሹ ከሆነ በቀለ ገርባ፣ ምረራ ጉዲናና ሌሎች ፖለቲከኞችን ሊፈቱ ይገባል ሲል በእንግሊዝኛ ጽፏል። በምጸታዊ ጽሁፎቹ የሚታወቀው አበበ ቶላ ፈይሳ በፌስቡክ ገጹ ቀጣዩ መልእክት ከፎቶግራፍ ምስል ጋር አያይዞ አስነብቧል። አፈር ሲሆን አንድ የማላልፋት ጉዳይ ሆና ቢነው ጣልቃ አስገቡኝ። እሱማዎ ተጠፋፍተናል። አሁንም ድንገት ነው የተከሰትኩት። አንድ የምተኩሳት ጉዳይ አለችኝ። እሷን በቅጡ ካገባደድኩ በኋላ እንደ ልባችን እንገናኛለን የገረመኝ ነገር ዛሬ በኮማንድ ፖስቱ ታስሮ የነበሩ በርካታ ንጹሐን መፈታታቸውን ሰማሁ። እሰይ እሰይ! የገረመኝ ነገር ሰዎቹን ያለበሷቸው ቲሸርት ምን ብለው ቢጽፉበት ጥሩ ነው? አይደገምም እስቲ ማን አንድ ጥሩ ሰው ለአቶ ኃይለ ማርያም ደሳለኝ ምን አቀበጠኝ የሚል ቲሸርት አዘጋጅልን ይላል አበበ ያሰፈረው ጽሑፍ። ምንጭ ጠቅሶ ከጽሑፉ ጋር አያይዞ ያቀረበው ምስልም ነጭ ካናቴራ የለበሱ በእድሜ የገፉ ሰዎች ይታዩበታል። ልብሳቸው ላይ አይደገምም የሚል ጽሑፍ ይነበባል። የተቃውሞ ድምፆችን ለማፈን የታወጀው የአስቸኳይ ጊዜ አዋጅ አጭር ዳሰሳ አዲስ አበባ እንደ ማሳያ በሚል ርዕስ የኢትዮጵያ ሰብአዊ መብቶች ፕሮጀክት በድረገጽ ዘለክ ያለ ጽሑፍ ይዞ ቀርቧል። ጽሑፉ የአዋጁ አይነት የአስቸኳይ ጊዜ አዋጅ የታወጀበት ጊዜ መስከረም 28 2009 ዓ.ም ምረት ተፈጻሚ የሚሆንበት ጊዜ ከመስከረም 27 2009 ዓ.ም ምረት ጀምሮ በሚታሰብ ለስድስት ወራት የሚቆይ የተፈጻሚነት ወሰን በመላ ኢትዮጵያ፣ በተወካዮች ምክር ቤት የጸደቀበት ዕለት ጥቅምት አስር ቀን 2009 ዓ.ም ምረት በማለት ይንደረደራል። የኢፌዴሪ ህገ መንግስት አንቀጽ 93 አንድ ላይ ስለ አስቸኳይ ጊዜ አዋጅ ይደነግጋል። በማለት የሚያብራራው ጽሁፍ በአንቀጹ መሰረት የአስቸኳይ ጊዜ አዋጅ ሊታወጅ የሚገባው ወይም የሚችለው የውጭ ወራሪ ሲያጋጥም አሊያም ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰትና በተለመደው የህግ ማስከበር ስርዓት ለመቋቋም የማይቻል ሲሆን ማንኛውም የተፈጥሮ አደጋ ሲያጋጥም ወይም የህዝብን ደህንነት አደጋ ላይ የሚጥል በሽታ ሲከሰት ነው ይላል። በአሁኑ ወቅት የውጭ ወራሪም ሆነ የህዝብን ደህንነት አደጋ ላይ የሚጥል በሽታ ባይከሰትም መንግስት በአገሪቱ የተለያዩ አካባቢዎች በተለይም በኦሮሚያና በአማራ ክልሎች እንዲሁም በደቡብ ክልል ኮንሶ የገጠመውን ህዝባዊ ተቃውሞ በተለይም በኦሮሞ የኢሬቻ ባል አከባበር ወቅት ንጹሐን ሰዎች መገደላቸውን ተከትሎ የተቀሰቀሰውን ህዝባዊ ቁጣ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ነው በሚል ሰበብ የአስቸኳይ ጊዜ አዋጅ ሊያውጅ ችሏል፣ ሲልም ያብራራል። በአዲስ አበባ ከታሰሩት በርካቶች መካከል ለማሳያነት በሚልም የተወሰኑ ሰዎችን ስም ዝርዝር ይዞ ወጥቷል። ጽሁፉም ጽሁፉ የአብዛኞቹ እስረኞች የፍርድ ቤት መብታቸው እንዳልተከበረላቸው በመጥቀስ አዲስ አበባም ሆነ ከአዲስ አበባ ውጭ የታሰሩት ሰዎች በአሁኑ ወቅት አብዛኞቹ በተለያዩ የወታደራዊ ማሰልጠኛ ተቋማት ወይም ማጎሪያ ማዕከላት ተግዘው ጠያቂ ተከልክለው፣ ያሉበት ሁኔታ በውል ሳይታወቅ ወራትን እያስቆጠሩ ነው ሲል ተደምድሟል። የጊቤ 3 የኤሌክትሪክ ኃይል ማመንጫ ግድብ ምረቃን በተመለከተ በብዙዎች ዘንድ የተለያዩ ስሜቶች ተንጸባርቋል። የገዢው ፓርቲ ደጋፊዎችና አባላት ደስታቸውን ሲገልጡ፣ የመንግስት ተቺዎች፣ ተቃዋሚዎችና የውጭ ሀገር ጸሀፍት ግድቡ ሊያደርስ ይችላል ያሉትን ጉዳት ተንትነው ጽፏል። ሰንደቅ ጋዜጣ በኢንተርኔት ጊቤ 3 ሲታቀድ 18 ቢሊዮን ብር ሲጠናቀቅ 35 ቢሊዮን ብር የሚል ጽሑፍ ለንባብ አብቅቷል። ጊቤ 3 ለመጠናቀቅ 10 ዓመት እንደፈጀበት የሚገልጠው ጽሁፍ የግድቡ ምረቃ ዜና የመንግስት መገናኛ ዘዴዎችን የአየር ሰዓት አጣቦ ከርሟል ይላል። ፕሮጀክቱ በኬንያ ና ኢትዮጵያ ድንበር የሚኖሩ ሰዎችን ሕይወት የሚያናጋ መዘዝ አለው በሚል በተደጋጋሚ የተደረጉ ቅስቀሳዎች አበዳሪ አገራትና ተቋማት እጃቸውን እንዲሰበስቡ አድርጓል ይላል የሰንደቅ ጽሁፍ። ቅስቀሳውም የተሳሳተ አቋም መሆኑን ይጠቅሳል። ኬንያውያን በአካል ፕሮጀክቱን እንዲጎበኙ ጭምር በማድረግ በኢትዮጵያ በኩል የተሰሩ ስራዎች ከፍተኛ ውጤት እንደነበራቸው መካድ አይቻልም ሲልም ሰንደቅ አክሏል። በርካታ የውጭ አገር የማህበራዊ መገናኛ ዘዴዎች ተጠቃሚዎች ጊቤ 3 በተገነባበት አካባቢና በነባር ህዝቦች ላይ ጉዳት ያደርሳል የሚል ጽሁፍ ለንባብ አብቅቷል። አድማጮች ጦማሪያንና የፖለቲካ አቀንቃኞችን ጨምሮ በአስቸኳይ ጊዜዋጁ ታስሮ የነበሩ ከአራት ሺህ በላይ ሰዎች የመለቀቃቸው ዜናና የጊቤ ሶስት የኃይል ማምንጫ መመረቅን በተመለከተ በማህበራዊ መገናኛ ዘዴዎች የቀረቡ ጽሑፎችን ያስተነተንበት ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።